የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 1 2014 ዓ.ም ዝግጅታችንን ጀመርን።

በደቡብ ክልል ኮንሶ ዞን በምግብ እጥረት ምክንያት ባለፉት ሁለት ሶስት ሳምንታት ስምንት ሕፃናት መሞታቸውንና ይህም ካለፈው አስር ወር ወዲህ

በርከት ያሉ ቁጥር ያላቸው ሰዎች መታመማቸውን ዞ የዞኑ የሆስፒታል ምንጭ አስታወቀ። ዝርዝር ዘገባ ይኖረናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ይፋ ባደረገው ዓመታዊ ሪፖርቱ በኢትዮጵያ ውስጥ እጅግ አስከፊ የሰብአዊ መብቶች ጥሰቶች መፈጸማቸውን ይፋ አድርጓል። እነዚህንና ሌሎች ዘርዘር ያሉ ዘገባዎችን በምሽቱ ዝግጅታችን እናስደምጣችኋለን።

ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። ሲድራ

ፍራንክሊን የምሽቱ የድምጽ መሀንዲሳችን ነው። በተጨማሪም ደግሞ በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋው፣ የዌብና የማህበራዊ ፕሮዲውሰራችን ደግሞ አባየው ገበያው ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኤ አማሐሪክ የፌስቡክ ገጻችን ላይ በቀጥታ

መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። አብራችሁን ቆዩ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜና እንውሰዳችሁ። ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ።

ጉዳያቸው በችሎት እየታየ ያለው የኦሮሚያ ኒውስ ኔትወርክ ጋዜጠኞችና ሌሎች 15 ተከሳሾች የወንጀል ክስ እንዲያሻሽል ትዕዛዝ የተሰጠው አቃቢ ሕግ አንቀጹን እንጂ ክሱን ባለማሻሻሉ

ተከሳሾቹ ከእስር እንዲለቀቁ ጠበቃው አቤቱታ ማቅረባቸውን ለአሜሪካ ድምፅ ገለጹ። ገልሞ ዳዊት ዝርዝር አለው። ለትላንት ተቀጥሮ በነበረው በነቃሲም አብዱላይ ስም በተከፈተ የክስ መዝገብ ተከሰው ጉዳያቸው በኦሮሚያ ጠቅላይ ፍርድ ቤት እየታየ ባሉት ሁለት የኦሮሚያ ኒውስ ኔትወርክ ጋዜጠኞችና ሌሎች 15 ሰዎች ጉዳይ አቃቢ ህግ ክሱን አሻሽሎ እንዲያመጣ ታዞ እንደነበር ያስታወሱት የተከሳሾቹ ጠበቃ አቶ ሚልክያዝ ቡልቻ፣ ሆኖም አቃቢ ህግ አንቀጹን እንጂ ክሱን አለማሻሻሉን ተናግረዋል።

አንቀጽ ሁለት መቶ ሀምሳ ስምንትን በተመለከተ ቁጥሩን ብቻ ከክስ አሪስቱ በመሰረት የክሱ ይዘት ውስጥ ግን የሁለት መቶ ሀምሳ ስምንትን የሚያቋቋሙ ፍሬ ነገሮችን አካቶ ቀርበዋል። ይሄውም የውጭ ሀገር ጣልቃ ገብ ባለበት ጊዜ፣ የአስቸኳይ ጊዜ አዋጅ ታውጆ ባለበት ጊዜ እንዲሁም የእርስ በርስ ጦርነት በነበረ ጊዜ የተደረገ ነው የሚል ነው። ይሄ ደግሞ በወንጀል ህግ

ከክሱ እንዲወጣ የታዘዘው የህግ ድንጋጌ ስር የተካተቱ ናቸው። ይውጣ ተብሎ ነበረ። አቃቤ ህግ ግን እስካሁንም አላወጣም። አቃቤ ህግ የፍርድ ቤትን ትዕዛዝ ወደ ጎን በመተው ነው አሁንም የአንቀጹ ድንጋጌ ይዞ የመጣ አቃቤ ህግ። ክሱም ባለማሻሻሉ ደንበኞቻቸው በነፃ እንዲለቀቁ ለዳኞች አቤቱታ ማቅረባቸውንም አቶ ምልኪያስ ጨምረው ተናግረዋል።

በዚያ ቤቱታ ላይ አቃቢ ህግ የሚሰጠውን ምላሽ ለመጠባበቅ ለአምላይ 12 2014 ዓ ም ተለዋጅ ቀጠሮ ተሰጥተዋል።

በአስቸኳይ ጊዜ አዋጅ ወቅት በኦሮሚያ ክልል የሽግግር መንግስት ምስረታ ሀሳብ ውስጥ ተሳትፈዋል በሚል ህዳር ስምንት 2014 ዓ ም የተያዙት ሁለቱ የኦሮሚያ ኒውስ ኔትወርክ ጋዜጠኞች ደሱ ዱላ ብቅላ አመኑና፣ ሌሎች 15 ሰዎች ላለፉት ሰባት ወራት በኦሮሚያ ፖሊስ ቁጥጥር ስር ናቸው። 15ቱ ሰዎች የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራሊስት ኮንግረስ ፓርቲ አባላትና ከተለያዩ ማህበረሰቦች መቋቋሙ የተነገረውን ኮሚቴ በግላቸው የተቀላቀሉ ሰዎች መሆናቸውንም ጠበቃቸው ገልጸዋል።

ለአሜሪካ ድምፅ ገልሙ ዳዊት ከአዲስ አበባ።

ጋና ውስጥ ከኢቦላ ቫይረስ ጋር ተዛማጅነት ያለውና ለሞት ሊዳርግ የሚችለው ማርበርግ የተባለው ቫይረስ በሁለት ሰዎች ላይ መታየቱን የጋና ጤና ባለስልጣናት ትናንት አሙስ ባወጡት መግለጫ አስታወቁ። ቫይረሱ የታየው ከጋና ዋና ከተማ 250 ኪሎ ሜትር ርቀት ላይ በምትገኘው አሻንቲ መሆኑን ባለስልጣናቱ አመልክተዋል። እስካሁን ከሁለቱ ሰዎች ጋር ሳይገናኙ አልቀሩም የተባሉት 34 የሚደርሱ ሰዎች ራሳቸውን አግልለው እንዲቆዩ መደረጉም ተመልክተዋል። የጋናው ቫይረስ በዓለም ጤና ድርጅት ከተረጋ

የተረጋገጠ ማርበርግ የተባለው ቫይረስ በምዕራብ አፍሪካ ሲከሰት ሁለተኛው እንደሚሆን ተነግሯል። የዓለም ጤና ድርጅት ማልበርግ ቫይረስ የመግደል ዕድሉ 88 ከመቶ መሆኑን አስታውቋል። ቫይረሱ ከሰው ወደ ሰው ወይም ከእንስሳት ወደ ሰው የሚተላለፍ ሲሆን ከሁለት እስከ 21 ቀናት ምልክት ሳያሳይ በሰውነት ውስጥ ሊቆይ እንደሚችል ተመልክተዋል።

ጃፓን ውስጥ በተጽዕኖ ፈጣሪነታቸው የሚታወቁት የአገሪቱ የቀድሞ ጠቅላይ ሚኒስትር ሺንዞ አቤ ዛሬ አርብ ማለዳ በተተኮሰባቸው ጥይት ተገድለዋል። አቤን ለኅልፈት ያበቃቸው ከኦሳካ በስተ ምስራቅ በምትገኘው ናራ ከተማ ውስጥ አንድ የባቡር ጣቢያ ላይ ይካሄድ በነበረ የምርጫ ቅስቀሳ ላይ ንግግር እያደረጉ ሳሉ ደረታቸው ላይ በጥይት በመመታታቸው ነው።

አንድ መሳሪያ የያዘ ሰው ከኋላቸው ተጠግቶ ሁለት ጥይቶችን እንደተኮሰባቸው ወዲያው እንደወደቁና ደም ይፈሳቸው እንደነበር በዘገባው ተመልክተዋል።

ከምድር ወድቀው የነበሩት አቤን በአካባቢው የነበሩ ሰዎች ሊረዷቸው ይራኮቱ እንደነበር በማህበራዊ መገናኛዎች የተለቀቁ የቪዲዮ ምስሎች አሳይተዋል። የ67 ዓመቱ የቀድሞ ጠቅላይ ሚኒስትር ወደ ሆስፒታል ተወስደው አጣዳፊ ህክምና ቢደረግላቸውም ህይወታቸውን ማትረፍ አለመቻሉ ተዘግቧል። በግድያው የተጠረጠረው ተሱያ ያማጋሚ የሚባል የ41 ዓመት ሰው በናራ ከተማ ፖሊስ መያዙን የጃፓኑ ዜና ማሰራጫ ኤንኤችኬ አመልክቷል።

አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ፕሬዝደንት ጆ ባይደን በትናንትናው ዕለት 17 ለሚደርሱ ሰዎች በዩናይትድ ስቴትስ ለሲቪሎች ከፍተኛ ክብር የሚያጎናጽፈውን ፕሬዝደንታዊ የነፃነት ሜዳይ ሽልማት ሰጥተዋል። ሽልማቱ ከተሰጣቸው መካከል ሁለት የኦሎምፒክ አትሌቶች የእግር ኳስ ተጫዋች ሜጋን ራፒኖና፣ የጂምናስቲክ ስፖርተኛይቱ ሲሞን ቢልስ እንዲሁም የኦስካር ፊልም አሸናፊው ተዋናይ ደንዘል ዋሽንግተን ይገኙበታል።

በሕይወት ከሌሉትም መካከል ሽልማቱን የተቀዳጁት ሦስት ሰዎች የአፕል ተባባሪ መስራች ስቲቭ ጆብስ፣ የቀድሞ ሴኔተር ጆን መኬን እና የቀድሞ የአሜሪካ ሠራተኞችና ኢንዱስትሪ ድርጅቶች ፌዴሬሽን ምክር ቤት ኤኤፍኤል ሲአይኦ ፕሬዝደንት ሪቻርድ ትሩምካ መሆናቸው ተመልክተዋል።

ከተሸላሚዎቹ መካከል ባይደን በአሜሪካ ታሪክ ትልቅ ተዋናይ ከሆኑት መካከል አንዱ ነው ያሉት ዴንዘል ዋሽንግተን በኮቪድ-19 ተጋላጭ በመሆኑ በዋይት ሀውስ በተደረገው ሥነ ሥርዓት ላይ አልተገኘም። ፕሬዚደንቱ ለተዋናዩ የነፃነት ሜዳይ ሽልማቱን ቆየት ብለው ወደፊት እንደሚሰጡት ተናግረዋል።

ዩናይትድ ስቴትስ ውስጥ የፌዴራሉ ዳኛ በጥቁሩ አሜሪካዊ ጆርጅ ፍሎይድ ግድያ በተፈረደበት የፖሊስ መኮንኑ ዴሪክ ቾቪል ላይ የጆርጅ ፍሎይድን ሰብአዊ መብት በመጣስ 21 ዓመት የፈረዱበት መሆኑ ተገለጸ። ትናንት አሙስ የተላለፈው ይህ ውሳኔ በቀድሞው የሚኒያፖሊስ መኮንን ላይ ጥቂት ተጨማሪ የእስር ዓመታትን እንደሚጨምርበት ተመልክተዋል። ፍሎይድ የተገደለው እንደ አውሮፓ አቆጣጠር ግንቦት 25 2020 መሆኑ ይታወሳል።

አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሐምሌ 1

2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን አድማጮች፣ ለዕለቱ ወደ ያዝ ነው አብይ ርዕስ ዘገባችን እንውሰዳችሁ።

ወደ ቀዳሚው ዘገባችን ስናልፍ በደቡብ ክልል ኮንሶ ዞን በምግብ እጥረት ምክንያት ስምንት ህጻናት መሞታቸውን የካራት የመጀመሪያ ደረጃ ሆስፒታል አስታወቀ። የዞኑ ግብርና መምሪያ በዞኑ ከ አንድ መቶ ሺህ በላይ ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸውም ለቪኦኤ ገልጸዋል። ዮናታን ዘብዲዮስ ዝርዝሩን ያሰማናል።

በኮንቶ ዞን ውስጥ የሚገኘው የካራት ሆስፒታል ስራ አስኪያጅ አቶ አማሬ ገርሞም በምግብ እጥረት ምክንያት ስምንት ሕፃናት መሞታቸውን ተናግሯል። በምግብ እጥረት ምክንያት የታመሙ ሰዎች ወደ ሆስፒታላቸው መምጣት የጀመሩት ከአስር ወራት በፊት መሆኑን የገለጹት አቶ አማሬም የሟች ህጻናት ቁጥር የጨመረው ግን ካለፈው ሶስት ሳምንታት ወዲህ መሆኑን ገልጿል። በዚህ ጊዜ ውስጥ አምስት መቶ ሰባት ሰዎች በካራት ሆስፒታል ህክምና እንደተደረገላቸው ያስረዱት አቶ አማሬም ከእነዚህ ውስጥ አራት መቶ ሰባት ሰዎች ተኝተው እንደታከሙ አስረድተዋል። ህጻናቱ ህይወታቸው ያለፈውም

የሕክምና ክትትል እየተደረገላቸው ባለበት ወቅት መሆኑን ገልጿል። የኮንቶ ዞን የግብርና መምሪያ ኃላፊ አቶ ከፈነ ጫሮ በወረዳው ድርቅ በሁለት ምክንያት መከሰቱን ተናግሯል።

አንደኛው ከ2012 ጀምሮ መደበኛ የበልግብ የሚሄድ ዝናብ ውጥረት ነበር። 2013 ላይም እንደዚህ ተመሳሳይ ሁኔታ ነው የገጠመን። 2014ም እንደዚህ ተመሳሳይ አንደኛ ኬዝ የአየር ንብረት ለውጥ ነው። ሁለተኛ ኬዝ ግን በዞኑ ስር

ሁለቱም ወረዳዎች ተገንዙረ ና ከራጆር አካባቢ ተደጋጋሚ የጸጥታ ችግር አለ። ዜጎች ተፈናቁላበዚ ምክንያት ከሀምሳ ሶስት ሺህ አምስት መቶ አራት በላይ ዜጎች ተፈናቁላል። እነዚህ ዜጎች ግብርና ስራቸው እየሰሩ አይደለም። መረዳቸው በጾ ምን ያገለው ያ እንዳለ ሆነው በግጭት ምክንያት ቅድም በገለጽ በለጥ በተወሱ ተደጋጋሚ ዘመናት የዝናብ መቆራረጥና

በጊዜ አለመዝነት የግብርና ምርትና ምርታማነት እንዲቀንስ አድርጎታል። በዘር የተሸፈነው በአስር ሺዎች የሚቆጠር የዞኑ አርሶ አደሮች ማሳ ቡቃያም በድርቅ በመጥፋቱና የመኸር እርሻ ምርት በከፍተኛ ሁኔታ በመቀነሱ የአካባቢ ነዋሪም ለችግር መጋለጡንም ተናግሯል። ከሁለት ሺህ አስራ ሁለት ጀምሮ ዝናብ በመጥፋቱ አሁን ባለው ደረጃ ስንገምተው አሁን በልጉ ሊገኝ የታሰበው ምርት ሰማንያ ፐርሰንቱ የበልግ አብቃይ ነው

ዩናይትድ ደረጃ ላይ ሶስት ነጥብ አምስት ሚሊዮን ኩንታል ነው የሚጠበቀው። ነገር ግን አሁን የእኛ የምርት ግምገማ አስስመን እንደሚያሳዩ አራት መቶ ሰባ ስምንት ሺህ ኩንታል ብቻ ይገኛል የሚል ግምገማ ነው የደረስ ነው። ያ ማለት ከዞኑ ሕዝብ አስራ ስድስት ፐርሰንት ብቻ ይቀልበዋል ማለት ነው። ከዞኑ ዋና ከተማ በ14 ኪሎ ሜትር ርቀት ላይ የሚገኘው የከና ወረዳ የካሾሌ ቀበሌ አርሶአደር አቶ ካራሮ ፋጭ ረዘም ላለ ጊዜ ዝናብ አለመጣሉን ገልጸው በዚህም ምክንያት የበልግም ሆነ የመኸር አዝርዕት

ምርት እንዳልሰጠ ተናግሯል። ጎረቤታቸው የነበሩም ወይዘሮ ጉዮ ገለቦና ልጃቸው በምግብ እጥረት ህይወታቸው እንዳለፈ ተናግሯል። ዜና በጣም ማናቀፍ ይለሆን አልበቀለ እንኳን እኮ አንድ አንድ ሳምንት እንኳን ከመንግስት በኩልም እርዳታ እንዳልደረሳቸው አቶ ከራሮ ጨምሮ ገልጿል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ፋሲካ አለሙ በዞኑ ከአንድ መቶ ሺህ በላይ ዜጎች

አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ተናግሯል።

ችግር ውስጥ አሉ ብለን የለየናቸው እና ድጋፍ እያደረግንላቸው ያሉ ወደ 34386 የሚጠጉ ዜጎች አሉ። ከዛ ባሻገር ሾኩስ ሊገቡ ይችላሉ። ከዚህ ሾኩስ ደግሞ መውጣት አለባቸውና ድጋፍ ይፈልጋሉ ወደ 4627 የሚጠጉ ዜጎች እንደዚሁ በካሽ ሰፖርት እየተደረጉ ይገኛሉ። ወደ 20 ሺህ አካባቢ የሚጠጉ ዜጎች በሴፍቲ ኔት ፕሮግራም ይደገፋሉ። ለእናቶች እና ለህፃናት እንደዚሁ 3614 የሚጠጉ ህጻናት

4689 የሚጠጉ እናቶች እንደዚሁ የአልሚ ምግብ አቅርቦት እየቀረበላቸው ይገኛል። በሙያቸው መምህር የሆኑት አቶ ጉዮ ካላሌም በወረዳው ከፍተኛ ድርቅ መኖሩን አስታውቀው ያለፈው ትምህርት ወቅት እንኳን ተማሪዎች በችግር ላይ ወድቀው እንደነበር አስታውሰዋል። አቶ የምበላ የምጠጣ

ቀርተውም ከብቶ የሚበላ ነገር እንደሌለ ነው እና በጣም ከፍተኛ የሆነ ርስ ላይ ያሉ ሰዎች ናቸው። ሁን ሰዎቹ ጊዜበራ ቸው ና እንደ አጋጣሚ ሆኖ በቅርቡ ነው እዚህ በቦታው ትምህርት ቤቱ ተሰራው እና በትምህርት ቤት ውስጥ ዘንድሮውን በዚህ በረሃብ ምክንያት ተማሪ ተሸቀልቅሎ ምንም ተማሪ እንደሌለ ነው እና ወላጅ ራሱም ተማሪ ወደ ትምህርት ቤት ከመጣና ከተመለሰ በኋላ የሚያገኘውና የምጠጣ እንኳን የምበላ ቀርቶ የምጠጣ ነገር ነው። ውሃም ስለማያገኝ ትምህርት ቤቱ ኦልሞስት ወደ መዘጋት ደረጃ ላይ እየደረሰ ነው አለው።

የምግብ እርዳታ እጥረት በአካባቢው መከሰቱን ያረጋገጡት ምክትል ኮሚሽነር አቶ ፋሲካ አለሙም የክልሉ መንግስት የቻለውን እያደረገ ነው ብሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የሰማችሁት የእለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ሁለተኛው

ዘገባችን እናልፋለን። የኢትዮጵያ ሰብአዊ መብቶች ኮሚሽን በኢትዮጵያ እጅግ አስከፊ የሰብአዊ መብቶች ጥሰቶች እየተፈጸሙ መሆኑን አስታውቋል። በኦሮሚያ ክልል የወለጋ ዞኖች በንጹሀን ላይ የተፈጸመው ጭፍጨፋ ራሱን የኦሮሞ ነጻነት ሰራዊት በሚለው እና መንግስት ሸኔ ብሎ በሚጠራው ቡድን መፈጸሙንም ኮሚሽኑ በዛሬው ሪፖርቱ ይፋ አድርጓል የ

ሰብአዊ መብቶች ኮሚሽን ይህን ያስታወቀው ከሰኔ 2013 ዓ ም ጀምሮ እስከ ሰኔ 2014 ዓ ም ድረስ የነበረውን አመታዊ የኢትዮጵያ ሰብአዊ መብቶች ሁኔታ ሪፖርት ዛሬ ሐምሌ 1 2014 ዓ ም ይፋ ባደረገበት ወቅት ነው። ይሁን እንጂ

የታጣቂ ቡድኑ እንዲ ያሉ ውንጀላዎችን በተደጋጋሚ ሲያስተባብሉ መቆየታቸው ይታወሳል። ይህንንም በመግለጽ ከአሜሪካ ድምጽ ጥያቄ የቀረበላቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የሰብአዊ መብት ጥሰት ፈጽሟል የሚባል አካል የሚቀርብበትን ውንጀላ ማስተባበሉ የተለመደ ነው ሲሉ ምላሽ ሰጥተዋል። ዋና ኮሚሽነሩ

በተለያዩ የኢትዮጵያ አካባቢዎች ባለፈው አንድ ዓመት ውስጥ በመንግስት ኃይሎችና ከመንግስት ውጭ በሆኑ የታጠቁ ኃይሎች እጅግ አስከፊ የሆኑ ያላቸው የሰብአዊ መብቶች ጥሰቶች መፈጸማቸውን ሪፖርቱን ባቀረቡበት ወቅት አመልክተዋል።

ሪፖርቱ ኮሚሽኑ በዓመቱ ባደረገው ክትትልና ምርመራ ባከናወናቸው መለስተኛ ጥናቶች በሰሜን ኢትዮጵያ የተካሄደውን ጦርነት ተከትሎ ባካሄዳቸው ምርመራዎችና በሌሎች መረጃዎች ላይ ተመስርቶ የተዘጋጀ መሆኑንም ይፋ አድርጓል። በዚህ ሪፖርቱን በተመለከተ ዛሬ የተሰጠውን መግለጫ የተከታተለው ኬኔዲ አባተ ነው። ዝርዝሩን እንደሚከተለው ያሰማናል።

ሪፖርቱን ለመገናኛ ብዙኃን ይፋ ባደረጉበት ወቅት ኢትዮጵያ በምትገኝበት በአሁኑ ወቅት የሰብአዊ መብቶች ሁኔታ በፍጥነት ተለዋዋጭ መሆኑን የገለጹት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ

ዓመታዊ ሪፖርቱ በሚሸፍነው ጊዜ ውስጥ በኢትዮጵያ በርካታ የሰብአዊ መብቶች ጥሰቶች መከሰታቸውን አብራርተዋል። ምንም እንኳን ሪፖርቱ ሁሉንም የሰብአዊ መብቶች ጥሰቶች በተሟላ መልኩ የሚዘረዝር ባይሆንም እጅግ አስከፊ የሆኑ በማለት የገለጿቸውን በመንግስት ኃይሎችና ከመንግስት ውጭ በሆኑ የታጠቁ ኃይሎችና ቡድኖች በጦርነትና ግጭት አውድ ውስጥ የተፈጸሙ የበርካታ ሰዎች ሞት፣ የአካልና ስነ ልቦና ጉዳት፣ ጾታዊና ወሲባዊ ጥቃት፣ መፈናቀልና የንብረት ውድመት ጥሰቶችን እንዲሁም ሴቶች ህጻና

ህጻናት አረጋውያንና አካል ጉዳተኞችን ጨምሮ በሲቪል ሰዎች ላይ ያነጣጠሩ በከፍተኛ ግፍና ጭካኔ የተፈጸሙ የሰብአዊ መብቶች ጥሰቶችን ማካተቱን ዋና ኮሚሽነሩ አስረድተዋል። ባለፉት አስራ ሁለት ወራት በተለይ በህይወት የመኖር መብት እጅግ የከፋ አደጋ ውስጥ እንደወደቀ ቀጥሏል ያሉት ኮሚሽነሩ የሰሜኑ ጦርነት ወደ አማራና አፋር ክልሎች መስፋፋቱን ተከትሎ በርካታ ንጹሀን መገደላቸውን በማሳያነት አንስተዋል። በመንግስት የጸጥታ አካላትና ከመንግስት ውጭ በሆኑ የታጠቁ

ኃይሎች እና ቡድኖች በርካታ ጥሰቶች ተፈጽመዋል። በተለይም በትግራይ ክልል የተጀመረው ጦርነት ከአምሌ ወር 2013 ዓ ም ጀምሮ ወደ አፋርና አማራ ክልል መስፋፋቱን ተከትሎ የጦርነቱ ተሳታፊ ወገኖች ተገቢውን ጥንቃቄ ባለማድረጋቸው የመለየት መርህን ባለመከተላቸው ና ያልተመጣጠነ ጥቃት በመፈጸማቸው እንዲሁም በጦርነቱ ተሳታፊ በነበሩ በሁሉም ኃይሎች ሆነ ተብሎ በተወሰዱ እርምጃዎች በብዙ መቶዎች የሚቆጠሩ ሲቪል ሰዎች ተገድለዋል።

ግድያው ሴቶችን፣ ህጻናትን፣ አረጋውያንና አካል ጉዳተኞችንም በተለይ የአእምሮ ህመም ያለባቸውን ሰዎች ይጨምራል።

በአፋር እና በአማራ ክልሎች ቢያንስ 403 ሲቪል ሰዎች የተገደሉ ሲሆን በጦርነቱ ተሳታፊ በሆኑ በሁሉም ኃይሎችና ና በተለይም በትግራይ ኃይሎች ሆን ተብሎ በተወሰዱ እርምጃዎች ቢያንስ 346 ሲቪል ሰዎች ከፍርድ ውጭ መገደላቸው በሪፖርቱ ተመላክቷል። በኦሮሚያ ክልል በተለይ በወለጋ ዞኖች ከነሐሴ ወር 2013 ጀምሮ እስከ ሰኔ 2014 ዓ ም ድረስ በተደጋጋሚ የተፈጸመው ብሔርን መሰረት ያደረገ ጥቃት ሌላው በህይወት የመኖር መብት እጅግ በከፋ ሁኔታ

የተጣሰበት አሰቃቂ ድርጊት መሆኑን የገለጹት ዶክተር ዳንኤል ድርጊቱ ራሱን የኦሮሞ ነጻነት ሰራዊት በሚለውና በመንግስት ኦነግ ሸኔ ተብሎ በሚጠራው ቡድን እንደተፈጸመ ነው ያነሱት። በኦሮሚያ ክልል በተለይ በወለጋ ዞኖች የኦነግ ሸኔ ታጣቂ ቡድን በተደጋጋሚ በፈጸመው ጥቃት ህጻናትና ሴቶችን ጨምሮ በብዙ መቶዎች የሚቆጠሩ ነዋሪዎች በግፍና በጭካኔ ተጨፍጭፈዋል።

በሪፖርቱ በዝርዝር እንደተመለከተው በሁሉም ክልሎች በሚባል ደረጃ በተከሰቱ ልዩ ልዩ ግጭቶች የታጠቁ ቡድኖች ጥቃቶችና፣ የመንግስት እርምጃዎች የመንግስት የጸጥታ አባሎችና ሰራተኞችን ጨምሮ

እጅግ ብዙ የየአካባቢው ነዋሪዎች ተገድለዋል። ይሁንና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ሰሞኑን በምዕራብ እና ቄሌም ወለጋ ንጹሐንን ጨፍጭፏል በሚል የሚቀርብበትን ውንጀላ በተደጋጋሚ ውድቅ አድርጓል። ቡድኑ ውንጀላውን ማስተባበሉን በመግለጽ የአሜሪካ ድምፅ ላነሳላቸው ጥያቄ ዶክተር ዳንኤል ይህን ምላሽ ሰጥተዋል። የኦሮሞ ነጻነት ሰራዊት ወይም በተለምዶ መክሸን የሚባለው ቡድን የተፈጸሙትን ጥሰቶች ያልፈጸሙ ብሎ ምላሽ ሰጥቷል።

ይሄ እንደምታውቁት በሰብአዊ መብቶች ምርመራ ስራ ውስጥ የሰብአዊ መብቶች ጥሰት ሲፈጽሙ ሰብአዊ መብቶች ጥሰት ፈጽማችኋል ብለን በሪፖርታችን የምንጠቅሳቸው ወገኖች እኛ አልፈጸምንም ብለው ምላሽ መስጠት አዲስ ነገር አይደለም። ሁልጊዜም የሚያጋጥም ነገር ነው። ምክንያቱም በሰብአዊ መብት ጥሰት ስራ ሲከሰስ ያንን እሺ ብሎ የሚቀበል ወገን ማግኘት በጣም አስቸጋሪ ነው እና

ስለዚህ ያንን ምላሽ ስለሰጡ አይደሉም ማለት አይደለም። ዋናው ማስረጃው ነው። እስካሁን ባለን መረጃ መሰረት ግን ዋነኛው ጥቃት የተፈጸመው ከአካባቢው ማነጋገር ናቸው። ሰዎች ከአካባቢው መንግስታዊ ከሆኑ መንግስታዊ ካልሆኑ መረጃ ምንጮችን በሰበሰብነው መረጃ መሰረት ጥቃቱ የተፈጸመው የመነሻው ጥቃት የተፈጸመው በተለምዶ ነክሽን በሚባለው ወ

በሌላ በኩል የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚገልጹት ኦዳተርቢ

በወለጋ ዞኖች የተፈጸመውን ግድያ የመንግስት ታጣቂ ሚሊሻዎች እንደፈጸሙት ገልጸው በመንግስት ወደ አካባቢው የተላከው ሰራዊት ግድያውን ለማስቆም ምንም ያደረገው ነገር የለም ማለታቸውን መዘገባችን አይዘነጋም። እርሳቸው ይህን ቢሉም የአሜሪካ ድምጽ ያነጋገራቸው የአይን ማኞች ግን ጥቃቱን ሸኔ ሲሉ የገለጹት ታጣቂ ቡድን መፈጸሙን ተናግረዋል። በወለጋ የተፈጸመውን ግድያ በተመለከተ የኢትዮጵያ ባለስልጣናት ፈጣን ገለልተኛና ጥልቅ ምርመራ እንዲያደርጉ የተባበሩት መንግስታት ያሳ

ሰበ ሲሆን የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስም ገለልተኛ ምርመራ እንዲደረግ መጠየቃቸው የሚታወስ ነው የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በዛሬው መግለጫቸው በምዕራብና በቄሌ ሞለጋ ዞኖች ሰሞኑን በተፈጸሙ የንጹሐን ጭፍጨፋዎች ስለተገደሉ ሰዎች ቁጥርና ስለደረሰው አጠቃላይ ጉዳት የሚደረገው ምርመራ አለመጠናቀቁን ጠቁመዋል በዛሬው የኢሰመኮ ሪፖርት በጋምቤላ በቤኒሻንጉልጉሙዝ ና በደቡብ ክልሎችም በመንግስትና ከመንግስት

መንግስት ውጭ በሆኑ ታጣቂ ኃይሎች የተፈጸሙ ግድያዎች ተካተዋል። በሰሜን ኢትዮጵያ ከተካሄደው ጦርነት ጋር ተያይዞ በጦርነቱ ተሳታፊ የነበሩ ሁሉም ኃይሎች ዓለም አቀፍ የሰብአዊ መብቶችንና የሰብአዊነት ህጎችን ድንጋጌ በሚጥስ መልኩ በሲቪል ሰዎች ላይ በህይወት ከመኖር መብት በተጨማሪ ሌሎች በርካታ ጥሰቶችንም ፈጽመዋል ይላል ሪፖርቱ። ከእነዚህም መካከል በአስቸኳይ ጊዜ አዋጅ ወቅት የተፈጸሙትን ጥሰቶች የገለጹት ዶክተር ዳንኤል የትግራይ ክልል ደግሞ አሁንም ድረስ ክልሉን በስ

አስቸኳይ ጊዜ አዋጅ እየመራ መሆኑን ጠቁመዋል። በአስቸኳይ ጊዜ አዋጁ ወቅት ብሔርን መሰረት ያደረገ መጠነ ሰፊ የዘፈቀደ እስር ተፈጽሟል። ከአስቸኳይ ጊዜ አዋጅ መነሳት በኋላም ቢሆን ብዙ ሰዎች ፍርድ ቤት ሳይቀርቡ በእስር ቆይተዋል። እንዲሁም ደግሞ ከሰኔ ወር 2013 ዓ ም ጀምሮ ህዝባዊ ወያኔ ሓርነት ትግራይ የትግራይ ክልልን ማስተዳደር ከጀመረ በኋላ

በክልሉ የአስቸኳይ ጊዜ አዋጅና ደንብ በማውጣት ክልሉን በአስቸኳይ ጊዜ ሁኔታ እያስተዳደረ ሲሆን አዋጁ የሰዎች መብቶችን በከፍተኛ ሁኔታ የገደበ እና ከኢትዮጵያ ሕገ መንግስትና የወንጀል ሕግ ጋር የሚጣረስ ነው። በአዋጁ መሰረት ከፌዴራል መንግስት ጋር የሚደረግ የስራ ግንኙነትን ጭምር

በወንጀል የሚያስጠይቅ ወላጆች በግዳጅ ልጆቻቸውን የህወሓትን ሰራዊት እንዲቀላቀሉ የሚያስገድድ በመሆኑ ይህንን በማይፈጽሙ ሰዎች ላይ ከፍተኛ የሆነ እንግልትና እስር እየተፈጸመባቸው ይገኛል። በትግራይ ክልል ያለውን የሰብአዊ ጥሰት ሁኔታ ኮሚሽኑ እንዴት እንደሚከታተል ጠይቄያቸው፣ ምላሻቸው ይህ ነው። እስከ ቅርብ ጊዜ ድረስ መቀሌ ላይ የነበረን ቅርንጫፍ ጽህፈት ቤት

ስራውን ሲያከናውን ነበረ፣ ግን ከተወሰኑ ወራቶች በፊት የትግራይ ባለስልጣናት መቀሌ ላይ ያለውን ጽሕፈት ቤታችንን ዘግተውብናል። ስለዚህ ቢሮው ስለተዘጋ ከዚህ በፊት የነበረን አይነት ክትትል ለማድረግ እቅፋት ፈጥሮብናል። ግን የርቀት ክትትል ማድረግ አትችልም ማለት አይደለም እና በጣም በጥንቃቄ በርቀትም ቢሆን ከተለያዩ መረጃ ምንጮች ተአማኒ ከሆኑ መረጃ ምንጮች

መረጃዎች አሉ። ግን ቦታው ላይ ተገኝተ የምታጣራውና እና የምታረጋግጠውን ያህል አለመሆኑ እንደተጠበቀ ሆኖ ማለት ነው።

በተለያዩ ክልሎችም ሕግና ሰላምን ለማስከበር በሚል ምክንያት ብዙ ሰዎች በጅምላ ታስረዋል ያለው የኢሰመኮ ሪፖርት በአማራ ክልል ብቻ ከአስር ሺህ በላይ ሰዎች ከፍርድ ቤት ትዕዛዝ ውጭ በጅምላ መታሰራቸውን፣ የአፋር ክልል ጸጥታ ኃይሎችም ከኪልበቲ ረሱ ዞንና ከአካባቢው የመኖሪያ አካባቢዎች ደህንነታቸውን ለማስጠበቅ በሚል የሰበሰቧቸውን በሺዎች የሚቆጠሩ የትግራይ ተወላጆችን ሰመራ ከተማ በሚገኙ ሰመራና አጋቲና ካምፖች በጊዜያዊ መጠለያ ጣቢያ ስም

ከታህሳስ ወር 2014 ዓ.ም ጀምሮ

ይህ ሪፖርት ይፋ እስከተደረገበት ጊዜ ከፈቃዳቸው ውጭ እንደያዟቸው መሆናቸውንም አስታውሷል። በትግራይ ክልል በነበረው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር በተመድ የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ወደ አዲስ አበባ ለመግባት በመንግስት ፈቃድ ማግኘቱን መግለጹ ይታወሳል። ይሁን እንጂ ኮሚሽኑ የተቋቋመበት አላማ ከዚህ ቀደም በኢሰመኮና በተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ በጥምረት የተካሄደውን ጥናት ከመድ

ያለፈ ተግባር የለውም በሚል የኢትዮጵያ መንግስት መቃወሙና ከኮሚሽኑም ጋር እንደማይተባበር መግለጹ ይታወቃል። ኢሰመኮም ቢሆን በተመሳሳይ ምርመራ ለማድረግ መታቀዱ ፋይዳ ቢስ እንደሆነ ገልጾ ነበር። አሁን ላይ ታዲያ ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን ወደ አዲስ አበባ እንዲመጣ በመንግስት እንዴት ሊፈቀድለት ቻለ? ኢሰመኮስ ከኮሚሽኑ ጋር ምን አይነት ግንኙነት አለው? በሚል ላነሳውላቸው ጥያቄም

ዶክተር ዳንኤል ምላሽ ሰጥተዋል። በተባበሩት መንግስታት የተቋቋመው የኮሚሽኖች ቡድን ወደ ሀገር ውስጥ እንዲመጡ እንደተጋበዙ እናውቃለን። ከእኛም ጋር ስለሚነጋገሩ እናውቃለን። ግን አሁን የሚመጡበት የተጋበዙበት ምክንያት የምርመራ ስራ ለመጀመር አይደለም። አሁን የሚመጡት ከመንግስት ጋር እንዲሁም ከእኛም ጋር ጭምር፣ በዋነኛነት ግን ከመንግስት ጋራ

የሚሰሩበት ለመስራት ያቀሩበትን አቀራረብ እና ስራቸው ደግሞ ከዚህ በፊት የተከናወነው የጣምራ ምርመራ ሪፖርቱ ላይ እንዴት አድርጎ የሚያግዝና የሚያጠናክር መሆን አለመሆኑን በአጠቃላይ ስለ አሰራራቸው ለመወያየትና ለመመካከር ለመመካከል ነው። ይህ ውይይት ከመንግስት ጋር የሚያደርጉት ውይይትና ምክክር መግባባትና ስምምነት ላይ የሚደረስበት ከሆነ

መንግስት ለምርመራ ስራ ወደ ሀገር ውስጥ እንዲመጡ ይጋብዛቸዋል ወይም ይፈቅድላቸዋል ማለት ነው። ነገር ግን አሁን እዛ ደረጃ አልደረሰም። ግን ቢያንስ ወደ ሀገር ውስጥ እንዲመጡ የተጋበዙ በሆኑ በራሱ ጥሩ አዎንታዊ እርምጃ ነው። ኢሰመኮ በዛሬው ሪፖርቱ ከሐምሌ 2013 እስከ ግንቦት 2014 ዓ ም ድረስ በተለያዩ ወቅቶች

በትግራይ ክልል ተይዘው ይገኛሉ የተባሉ አስራ አምስት የሚዲያ ሰራተኞችን ጨምሮ በአጠቃላይ 54 የሚዲያ ሰራተኞች ተይዘው ከቀናት እስከ በርካታ ወራት ለሚሆን ጊዜ በእስር መቆየታቸውንም ያመለከተ ሲሆን ሌሎች በርካታ የሰብአዊ መብት ጥሰቶችንም አካቷል። በአይነቱ የመጀመሪያ የሆነው ይህ ሪፖርት በአመቱ ውስጥ የነበሩ አጠቃላይ የሰብአዊ መብቶች ሁኔታን፣ የተገኙ ቁልፍ ምርታዎችን፣ ዋና ዋና አሳሳቢ ጉዳዮችን፣ ተግዳሮቶችንና ምክር ሀሳቦችንም ያካተተ ነው።

ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የኢትዮጵያ ሰብአዊ

መብቶች ኮሚሽን በዚህ ሪፖርቱ በሰብአዊ መብት ጥሰቶች ውስጥ ተሳታፊ ናቸው በሚል የጠቀሳቸውን አካላት የሚሰጧቸውን ምላሾች ይዘን በሚቀጥለው ሳምንት የምንመለስበት ይሆናል። ወደ ተከታዩ ዘገባችን እንውሰዳችሁ። በዚሁ በኮሚሽኑ ሪፖርት ላይ ከተነሱና ከዚህ ቀደም በአሜሪካ ድምጽም ከተጠናቀረው ዘገባ ጋር የተያያዘ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ሕገወጥና የዘፈቀደ እስራት ሲል በጠራው ሁኔታ በአፋር ክልል ሰመራ

ከተማ ውስጥ ተይዘው የሚገኙ የትግራይ ተወላጆች አሁንም በበረታው የወቅቱ ሞቃት የአየር ጠባይና በበሽታ ምክንያት እናቶችና ሕጻናት እየታመሙ መሆናቸውንና የሰዎች ሞትም መቀጠሉን ለአሜሪካ ድምጽ ገልጸዋል። ይኖሩበት ወደ ነበረው አካባቢ እንዲመለሱ እንዲደረግም ጠይቀዋል። በሌላ በኩል የትግራይ ክልላዊ መንግስት የውጭ ግንኙነት ጽሕፈት ቤት መሆኑን የሚናገረው ቢሮ

በመላ ሀገሪቱ በማንነታቸው ምክንያት በጭካኔ ተይዘዋል ሲል የገለጻቸውና በአስር ሺዎች የሚቆጠሩ ያላቸው የትግራይ ተወላጆች እንዲፈቱ ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና እንዲያደርግ

ጥሪ አድርጓል። የፌዴራልና የክልል ባለስልጣናት ምላሽን ለማካተት ያደረግነው ጥረት ለጊዜው ባይሳካም የአፋር ክልል መንግስት በቅርቡ ሰጥተዋቸው የነበሩ አስተያየቶችና የኢትዮጵያ ሰብዓዊ መብቶች ኮሚሽን ያወጣውን መግለጫዎች መልእክት አካቶ የትግረኛ ዝግጅት ክፍላችን ባልደረባ ገብረ መድህን ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።

ከወር በፊት ቪኦኤ በጉዳያቸው ዘገባ ከሰራ በኋላ የተወሰኑ መሻሻሎችን ማየት መጀመራቸውን ከአብዓላ ከተማ ታፍሰው

ሰመራ ከተማ ታስረው የሚገኙ የትግራይ ተወላጆች ይናገራሉ። ተሻሽሏል የምንለው ሰዎች እየመጡ ይጠይቁናል፣ ጋዜጠኞች ይገባሉ፣ የሰብአዊ መብቶች ድርጅቶች እየገቡ ነው። ወደ መኖሪያ አካባቢያችሁ ትሄዳላችሁ የሚል ተስፋም እየሰጡን ነው። ለውጡ ይሄ ነው።

መቼ ይሆን የምንወጣው የሚል ጭንቀት ግን አለብን። በተለይ ደግሞ በሴቶች በሕፃናት፣ በነፍሰ ጡሮች፣ በአካል ጉዳተኞችና እድሜያቸው ገፋ ባለ ሰዎች ላይ ከፍተኛ ጭንቀት አለ። አሁንም ከግቢው ውጪ እንደፈለጉ መንቀሳቀስ እንደማይችሉ የሚናገሩት ስማቸው እንዲገለጽ የማይፈልጉ ታሳሪዎች ሰሞኑን ለተወሰነ ሰዓት ወደ ባንክ መሄድና ስማርት ያልሆነ ተንቀሳቃሽ ስልክ መያዝ እንደተፈቀደላቸው ገልጸዋል

እዚያው ግቢ መሃል ታጥሮ ቤተሰብ ከቤተሰብ ባልና ሚስት እንዲሁም ልጅ ከወላጅ አባቱ ጋር መገናኘት እንደማይፈቀድ

ይናገራሉ። ራይን ባል ለብቻው ሚስት ደግሞ ለብቻዋ ባለትዳሮችን ለሰባት ወራት ማለያየት ማለት እንዳይወልዱ ሆን ተብሎ የሚፈጸም አድራጎት ነው የሚል እምነት አለን። ስለምንስ ነው እንዲህ ያለ ነገር የሚፈጸምብን የሚል ጥያቄ አሳድሮብናል። ያለ አንዳች ክስና ያለፍርድ ፍርድ ለሰባት ወራት በአስቸጋሪ ሁኔታ ውስጥ መቆየታቸውን የሚገልጹ እስረኞች መሆናቸውን የሚናገሩ ሰዎች

የክልሉ መንግስት እማጣራው ነገር ስላለ ገና ለሁለት እና ለሶስት ወራት ይቆያሉ ማለቱ ተጨማሪ ጭንቀት እንደፈጠረባቸው አመልክተዋል። በተለይ ደግሞ በአሁኑ ወቅት ሙቀቱ ከ41 እስከ 43 ዲግሪ ሴልሽየስ በሆነበት እጅግ ከባድ ሁኔታ ለመቆየት አስቸጋሪ እንደሆነባቸው ገልጸዋል። የአፋር ክልል የአደጋ መከላከል እና ምግብ ዋስትና ጽሕፈት ቤት ኃላፊ መሐመድ ሁሴን

ባለፈው ሳምንት ለቪኦኤ በሰጡት ቃል የትግራይ ተወላጆቹ ወደ የቀያቸው ተመልሰው ኑሯቸውን እንዲቀጥሉ ኃላፊነት ወስደን እየሰራን ነው ብለው ስለሚወስድባቸው ጊዜም ተናግረዋል። አሁን እኛ በያዝነው ነው እቅድ መሰረት ከሁለት ወር እስከ ሶስት ወር ውስጥ ሰዎቹ ወደ ቀያቸው ይመለሳሉ የሚል የጋራ እቅድ ከተባበሩት መንግስታት ተወካዮች ጋርም

ለመንግስትም ያንን እቅድ ይዘናል። የክልሉ መንግስት ሰዎቹ ታሳሪዎች ሳይሆኑ ከጥቃት ለመከላከል ለደህንነታቸው ሲባል በማቆያ መጠለያ ውስጥ ጥበቃ እየተደረገላቸው የሚገኙ ናቸው ብሏል። በዚህ አባባል የማይስማሙት የትግራይ ተወላጆች የሚመለከተው አካል ወደ መጡበት እንዲመልሳቸው አበርትተው እየጠየቁ ነው። የኢትዮጵያ ሰብዓዊ መብቶች ዋና ኮሚሽነር ዶክተር ዳንኤል በቀለ ኮሚሽናቸው ባወጣው መግለጫ ላይ

በአፋር ክልል ሰመራ ከተማ ሰመራና አጋቲና ካምፕ ውስጥ ተይዘው የሚገኙት ሰዎች ሁኔታ በመጠለያ ጣቢያ ስም የተፈጸመ በብሔር ማንነት ላይ የተመሰረተ ህገወጥና የዘፈቀደ እስራት በመሆኑ በአፋጣኝ ሊለቀቁ ይገባል። ወደ መኖሪያ አካባቢያቸውም እስኪመለሱ ድረስ በካምፕ ውስጥ ለመቆየት የሚፈልጉ ሰዎች ቢኖሩ በሙሉ ፈቃደኝነትና ያለማናቸውም አይነት የእንቅስቃሴ ገደብ

ሊሆን ይገባል ብለዋል። ኮሚሽኑ ቁጥር ባይገልጽም የሞቱ ሰዎች መኖራቸውን የጠቆመ ሲሆን ቪኦኤ ያነጋገራቸው ታሳሪዎች ግን በሕክምና እጦት ሕፃናትና ሴቶች የሚገኙባቸው ከ80 በላይ ሰዎች መሞታቸውን ተናግረዋል። በኮሚሽኑ የአፋር ክልል ሰብአዊ መብቶች ምርመራና ክትትል ዳይሬክተር ሰላማዊት ግርማይ

ጉዳዩን በቅርብ እየተከታተሉ መሆናቸውን ስለሞቱት ሞቱት ሰዎች ቁጥርና የሞታቸው ምክንያት እንዲያጣራ ወደ ስፍራው አንድ ቡድን መላኩን አመልክተዋል። ቡድኑ ስራውን ሲጨርስ ውጤቱ ለህዝብ እንደሚገለጽም አስታውቀዋል። በዚህ ዘገባ ውስጥ ስለተነሱት ስሞታዎችና ሌሎችም ተያያዥ ጉዳዮች ከአፋር ክልል ባለስልጣናት ምላሽ ለማግኘት

በተደጋጋሚ በስልክ ያደረገው ሙከራ ባለስልጣናቱ ስልካቸውን ባለማንሳታቸው አለመሳካቱን ዘገባውን ያጠናቀረው ገብረ ገብረ መድህን አክሎ ጠቁሟል። ይህ በእንዲህ እንዳለ የኢትዮጵያ ፌዴራል መንግስት የራሱን ህግጋት እንዲያከብርና ዓለም አቀፍ ግዴታዎቹን እንዲወጣ ያሳሰበው የትግራይ ክልላዊ መንግስት የውጭ ግንኙነት ጽህፈት ቤት መሆኑን የሚናገረው ቢሮ

በመላ ሀገሪቱ በሚገኙ የማጎሪያ ካምፖች ብሎ በጠራቸው እስር ቤቶች ውስጥ እየማቀቁ ይገኛሉ ያላቸውና በአስር ሺዎች ይቆጠራሉ ያላቸውን የትግራይ ተወላጆች እንዲፈታ የዓለም ማህበረሰብ ጫና እንዲያሳድር ሰሞኑን ባወጣው መግለጫ ጥሪ አሰምቷል።

በጉዳዩ ላይ ተጨማሪ ማብራሪያ ለመጠየቅ ወደ ፍትህ ሚኒስቴር ቃል አቀባይ አቶ አወል ሱልጣንና የፌዴራል ፖሊስ ቃል አቀባይ ጄላን አብዲ የእጅ ስልኮች ደውሎ ስልኮቻቸው ባለመነሳታቸው አስተያየታቸውን ማካተት አለመቻሉን ገብረ አክሎ ዘግቧል።

ወደ ተከታዩ ዘገባችን እንወሰዳችሁ።

የስር ፍርድ ቤት በመቶ ሺ ብር ዋስትና ከእስር እንዲፈታ የወሰነለትን የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ ጉዳይ የፌዴራል ጠቅላይ ፍርድ ቤት በማገዱ ከእስር ሳይፈታ መቅረቱን በተመለከተ ጠበቃውን አነጋግረን ዘገባ አሰናድተናል። ዋስትናው የታገደው በተመስገን ላይ ሶስት የወንጀል ክሶችን የመሰረተው አቃቤ ሕግ ለፌዴራል ጠቅላይ ፍርድ ቤት ይግባኝ

በማቅረቡ መሆኑን ጠበቃ አቶ ሄኖክ አክሊሉ ገልጸዋል። በሌላ ዜና ደግሞ ለ ሀምሳ አንድ ቀናት በቁጥጥር ስር ውለው ጉዳያቸው በፍርድ ቤት ሲከታተሉ የነበሩ ስምንት አሻራና ንስር የተባሉ ዩቲዩብ ሚዲያ ሰራተኞች በዋስ እንዲለቀቁ በፍርድ ቤት ቢወሰንም እስካሁን አለመፈታታቸውን ቤተሰቦቻቸው ተናግረዋል። ኬኔዲ አባተ ከአዲስ አበባ፣ አስቴር ምስጋናው ከባህር ዳር ያጠናቀሩት ዘገባ ነው። ኬኔዲ አባተ

يا سما

የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ ባለፈው ሰኞ ሰኔ 27 2014 ዓ ም የተፈቀደለት የዋስትና መብት በፖሊስ ተፈጻሚ ያለመሆኑን ተከትሎ ጋዜጠኛ ተመስገን በጠበቃው አቶ ሄኖክ አክሊሉ በኩል ያቀረበውን አቤቱታ የተመለከተው ፍርድ ቤቱ ትእዛዙ ያልተፈጸመበትን ምክንያት የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ችሎት ቀርበው እንዲያስረዱ ትእዛዝ ሰጥቶ ነበር። በዚህም መሰረት የኮሚሽኑ ተወካይ በትናንትናው ዕለት ሰኔ 30 የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር እና የህገ መንግስት ጉዳዮች

ጉዳዮቹ ወንጀል ችሎት ቀርበው ትዕዛዙ ያልተፈጸመበትን ምክንያት ማስረዳታቸውን ጠበቃ ሄኖክ አክሊሉ ለቪኦኤ ገልጸዋል። ትላንትና ሰላሳ ከሰአት ተወካይ ቶካይ ቀርበው የማይፈጸሙበትን ምክንያት ለፍርድ ቤቱ አስረድተዋል። የገለጹት ምክንያት ምንድን ነው? የፌዴራሉ ተክላይ ፍርድ ቤት አቃቤ ህግ በጉዳዩ ላይ ተመስገን ሊፈታ ይገባ ብሎ ይግባኝ ያቀረበ ስለሆነ ይግባኝ እስኪሰማ ድረስ ጋዜጠኛ ተመስገን ደሳለኝ በእስር እንዲቆይ የስር ፍርድ ቤት በዋስትና ይውጣ ያለውን

ብይን ማገዱን የሚገልጽ ማስረጃ ይዘው ቀረቡ። በዛ መሰረት ያንን ለፍርድ ቤቱ አያይዙ ፍርድ ቤቱ ያንን ተመልክቶ ለእኛም ገልጾልን አሰናብቶናል። ጠቅላይ ፍርድ ቤቱ ግን ዋስትናውን በተመለከተ የአካባቢ ግን ክርክር ለመስማት ለሐምሌ ሰባት

ተመልክተውታል። ሐሙስ ማለት ነው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት በአብላጫ ድምጽ ነበር ጋዜጠኛ ተመስገን በ100 ሺህ ብር ዋስ ከእስር እንዲለቀቅ ባለፈው ሰኞ ብይን የሰጠው። በዚህም መሰረት በእለቱ የዋስትናውን ገንዘብ ማስያዛቸውን የገለጹት የተመስገን ቤተሰቦች ነገር ግን በፍቺው ትእዛዝ ላይ የሚፈርም አካል የለም በማለት ፖሊስ እንዳልፈታው ለቪኦኤ መግለጻቸውን መዘገባችን ይታወሳል። አሁን ደግሞ በ

አቃቤ ህግ ይግባኝ የዋስትና መብቱ መታገዱ ታውቋል። ከግንቦት 182014 ዓ ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ የቀረቡበት ሶስት የወንጀል ክሶች ወታደራዊ ሚስጢሮችን ላልተፈቀደለት ሰው ወይም ለህዝብ መግለጽ፣ የሐሰት ወይም የሚያደናግር መረጃ ማሰራጨትና መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር መፈጸም የሚሉ ናቸው። ይህ በእንዲህ እንዳለ ለ51 ቀናት በአማራ ክልል በንፋስ መውጫና በባህር ዳር በቁጥጥር ስር የነበሩት አሻራና ንስር የተሰኙ የዩ

ዩቲዩብ ሚዲያ ሰራተኞች በ20 ሺ ብር ዋስትና እንዲለቀቁ ትናንት ፍርድ ቤት ቢወስንም ከእስር አልተፈቱም። ዛሬ ጠዋት ደግሞ ከማረሚያ ቤት ወደ ማይታወቅ ስፍራ በመኪና ተጭነው መወሰዳቸውን ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። አሻራ ሚዲያ ላይ ይሰራ የነበረው የጋሻ የንጉሴ ባለቤት ወይዘሮ ብሌን ክንዴ ጉዳዩን እንዲያብራርተዋል ተዋል።

ፍርድ ቤቱ በሀያ ሺህ ብር ዋስትና አሰናበታቸው ማለት ነው። እኛ ከፍርድ ቤት ማዘዣ ይዘን ባህርዳር ከሚገኘው ማረሚያ ሰባት አይነት መሄድ ነው ቀጥታ ስንሄድ ያ ፌዴራል ከቧቸዋል ማለት ነው። ቀድሞ እና በሰዓቱ እዛ ጋር ሁከት ነበረ። ተበታተኑ ለጊዜ ትላንትን ሳይወስዷቸው አደሩ። ዛሬ ግን ጧት አስራ ሁለት ሰዓት ላይ ስንሄድ ፌዴራል የሚባል የለም መከላከያ ነው ያለ። ከአስር እስከ አስራ አምስት የሚሆን መከላከያ ያለ እዛ መኪና አቆሟል።

ያ እነሱ ናቸው ሁለት ሰዓት ተኩል ላይ እንግዲህ ወሰዷቸው ማለት ነው። አሻራ እና ንስር የተባሉ የዩቲዩብ ሚዲያዎች ስምንት ሰራተኞች ግንቦት አስራ አንድ ቀን ሁለት ሺ አስራ አራት አመተ ምህረት በስራ ቦታቸው እንዳሉ በፖሊስ ከተያዙ በኋላ ለሀያ ስምንት ቀናት ፍርድ ቤት ሳይቀርቡ ከመኖሪያ ስፍራቸው ርቀው ንፋስ መውጫ ከተማ ታስረው መቆየታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ።

ዘጋቢዎቻችንን እናመሰግናለን። አድማጮች አሁን ደግሞ በተከታዩ ዘገባ እዚህ ዋሽንግተን ዲሲ ስለ ተከናወኑ ሰላማዊ ሰልፎች የሚዳስስ

ዘገባ እንወስዳችኋለን። ትላንትናና ዛሬ ኢትዮጵያውያንና ትውልደ ኢትዮጵያ በዚህ በዋሽንግተንና አካባቢው የሚገኙ ማለት ነው የተለያዩ ሰልፎችን አካሄደዋል። በትላንትና እለት ሰልፍ ያካሄዱት ኢትዮጵያውያን ኢትዮጵያ ውስጥ የአማራ ብሔር ተወላጆች ላይ ያነጣጠረ ግድያን ጨምሮ ጠንከር ያለ የመብት ረገጣ ተንሰራፍቷል ሲሉ የከሰሱ ናቸው። በዋሽንግተን ዲሲም በ

ነጩ ቤተ መንግስት ደጃፍ ላይ ተቃውሟቸውን

አሰምተዋል። ከዋይት ሀውስ ፊት ለፊት በነበረው ሰላማዊ ሰልፍ ላይ የተገኙት ተሳታፊዎችም የኢትዮጵያ መንግስት መሰረታዊ ኃላፊነት የሆነውን የዜጎችን ደህንነት የማስጠበቅ ግዴታ በተገቢው መንገድ ባለመወጣቱ የዩናይትድ ስቴትስ መንግስትና ሌሎች መንግስቱን የሚደግፉ ተቋማት እርምጃ እንዲወስዱ ጠይቀዋል። ይህ በእንዲህ እንዳለም በዛሬው ዕለት ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሌላ የተቃውሞ ሰልፍ ተደርጓል። በዚህ የተቃውሞ

ሰልፍ ላይም በርከት ብለው የተሳተፉ የኦሮሞ ብሄር ተወላጆች ሲሆኑ እነሱም እንዲሁ ተመሳሳይ ከመብቶች ጥሰቶች ጋር የተያያዙ ጥያቄዎችን አንጸባርቀዋል። ሁለቱን ሰልፎች የተከታተሉት የትላንቱን ሀብታሙ ስዩም የዛሬውን በፈቃዱ ሞረዳ ሲሆኑ ሀብታሙ ስዩም ለአማርኛ ሁለቱንም እንደሚከተሉ አሰናርቶቸዋል።

It is if i It is running, if I'm I'm running, until i I'm running, if

በትናንትና ዕለት ዋሽንግተን ዲሲ ላይ ከፕሬዚደንት ባይደን መኖሪያ ዋይት ሀውስ ፊት ለፊት በመገኘት የተቃውሞ ድምፃቸውን ሲያሰሙ አርፍደዋል በመቶዎች የተገመቱ ትውልድ ኢትዮጵያውያን። አቶ ሙሉጌታ እያለው ሰልፉን ከጠሩ አካላት መካከል አንዱ የሆነው የባልደራ ስለ እውነተኛ ዲሞክራሲ ፓርቲ ተወካይ ናቸው። ሰልፉ የተጠራበትን ምክንያት እንዲያስረዳሉ። የዚህ ሰልፍ ዋናው ዓላማ ምንድን ነው? እንግዲህ ኢትዮጵያ ውስጥ ለውጥ መጣ ብለን ተቀብለን ነበረ የዶክተር አብያ መንግስት ወደ ሲመጣ

ግን ለውጡ እያደረ ተቀልብሶ አሁን መንግስት አለ የማይባልበት ደረጃ ላይ ደርሷል። ቢኮዝ የመንግስት ትልቁ ትልቁ እና እንዳውም ትንሿ ስራ የዜጎችን ደህንነት ማስጠበቅ ነው። እንደምታውቀው ይሄ መንግስት ከመጣ ጀምሮ አራት ዓመት ሙሉ በተለይ በአንድ ብሄረሰብ ላይ በአማራ ላይ ያነጣጠረ

ግድያ እየተፈጸመ ነው። መንግስት ይህንን ማስቆም አልቻለም። ስለዚህ አትሊስት በውጭ ያሉ መንግስታት ይህንን መንግስት ስፖንሰር የሚያደርጉና አሜሪካ ይህንን ችግር ተረድተው ይህንም መንግስት አይ ቲንክ ከሌሎች ተቃዋሚዎች ጋር ሆነው ማስተዳደር አልቻለም በአጠቃላይ እና ሌሎችን ድርሻ አለን የሚሉ አካላትን አሰባስቦ የሽግግር መንግስት የሚቋቋምበት የዜጎች መብት የሚከበርበት ብሎም እነኚህ

በአማራ ላይ ፍጅት ያደረሱ ኃይሎች ለፍርድ እንዲቀርቡ ነው ጥያቄቸው። በአማራ ብሔር ተወላጆች ላይ በተለያዩ የኢትዮጵያ ክፍሎች የደረሱ የመብት ጥሰቶችን ያሳያሉ የተባሉ ምስሎችን፣ የሰልፈኞችን መልእክት ያስተጋባሉ የተባሉ መፈክሮችን ካነገቡ ትውልደ ኢትዮጵያን መካከል በመገኘት ሰልፉን ሲመሩ ያገኘዋቸው የዲሲ ግብረ ኃይል አባል አቶ ኤርሚያስ ሽበሺ በበኩላቸው እሳቸው የዘር ማጥፋት ወንጀል ሲሉ የገለጹትን ለማስቆም ፕሬዚደንት ባይደን ያላቸውን ዓለም አቀፋዊ ኃላፊነት

እንዲወጡ ጠይቀዋል። አሁን በሀገራችን ላይ በተለይ በዘራቸው ምክንያት በአማራነታቸው ብቻ ማለት ነው በየአካባቢው የሚጨፈጨፍ ጆኖሳይድ እየተካሄደባቸው ያለውን ያንን ጆኖሳይድ ጆኖሳይድ ደግሞ ዓለም አቀፍ ሕግም እንደሆነ ይህንን ነገር ለማሰማት ነው ወደዚህ የመጣሁት። ዛሬ ዋሽንግተን ዋሽንግተን ውስጥ በሚገኘው ዋይት ሀውስ ነው የምንገኘው። ለፕሬዚደንቱ ለአሜሪካ ፕሬዚደንት

ጆኖሳይድ ዓለም አቀፍ ህግ ነው። ስለዚህ ጆኖሳይድ እየተካሄደ ዝም ማለት አይቻልም። ከዚህ በፊት እነሱ በሩዋንዳ ላይ ኔቨር አገኝ ብለው እንደ ህግም እንዳወጡት በጆኖሳይድ ዝምም እንደማይሉ ማለት ነው። ይህንንም ዛሬ እኛ ጋር ኢትዮጵያ ላይ እየተፈጸመ ያለው በዘራቸው ምክንያት እየጨፈጨፉ ያሉትን ያንን ቃላቸውን ቃላቸውን እንዲጠብቁ ድምጽ እያሰማን ነው የምንገኘው። አቶ ኤርሚያስ በአንደኛው የኢትዮጵያ ጥግ የሚደርስ የመብት ጥሰት ነገ በሌላው ላለመድረሱ መተማመኛ ስለሌለ

ዜጎች ለሌላው ድምፅ የመብቶቻቸውም ዘብ መሆን እንደሚገባቸው አሳስበዋል።

በሰልፉ ላይ ተገኝተው ንግግር ካደረጉት መካከል አንዱ የሆኑት የባልደራ ስለ እውነተኛ ዲሞክራሲ ሊቀመንበር አቶ እስክንድር ነጋ በበኩላቸው የኦነግ ሸኔና እሳቸው የብልጽግና ኦህዴድ ሲሉ የጠሩት ቡድኖች በሰላማዊ ሰዎች ላይ የከፋ በደል መፈጸማቸውን አንስተው ዩናይትድ ስቴትስ ቡድኖቹን በሽብር ወንጀለኝነት በፈረጀቻቸው ዓለም አቀፍ ቡድኖች ደንብ መመልከት እንድትጀምር ጠይቀዋል። በሺህ የሚቆጠሩ ሲቪሎች ሆን ብለው ያጠቁት ታዲያ መስፈርቱ ምንድን ነው? አሁን እዚህ እየመጣን እየጠየቅን ያለ ነው።

ይሄንን ኃላፊነት በቦኮ ሐራም ላይ የተወጣችሁትን ኃላፊነት በአልሸባብ ላይ የተወጣችሁትን ኃላፊነት አግባብ አለው በትክክል ነው። በኤልአርኤ ላይ የተወጣችሁትን ኃላፊነት በእኛም ላይ ወጥቶ ነው። ምንድነው የምጠብቁት ምን አይነት ማስረጃ ነው የምትጠብቁት?

ምን ያላያችሁት እኛ ነገር አለ ወይ ከቀናት በፊት በቄለም ወለጋ ዞን ደርሰዋል በተባሉ ተደጋጋሚ ጥቃቶች የሞቱ ሰዎችን ቁጥር በውል ማወቅ ባይቻልም የተለያዩ አውታሮች ከሁለት መቶ በላይ እንደሆኑ አስታውቀዋል የአማራ ብሔር ተወላጆችን ጉዳይ በቅርብ እንደሚከታተሉ የሚናገሩ አካላት ግን የሟቾችን ቁጥር ከፍ አድርገው ይገምታሉ የሟቾችን ትክክለኛ ቁጥር እስካሁን ድረስ ይፋ ያላደረገው የኢትዮጵያ መንግስት በበኩሉ በኢትዮጵያ በንጹሐን ላይ የሚፈጸመው ግድያ በመንግስት ቸልተኝነት የሚፈ

የተፈጸመ እንደሆነ የሚቀርቡ ክሶችን ሲያስተባብል ሰንብተዋል። በቅርቡ በንጹሐን ላይ ለተፈጸሙ ግድያዎች ተጠያቂ ባደረጉትና ኦነግ ሸኔ ባሉት ቡድኖች ላይ መንግሥታቸው እርምጃ በመውሰድ ላይ መሆኑን ጠቅላይ ሚኒስትር አብይ አህመድ ትናንት ለህዝብ ተወካዮች ምክር ቤት አባላት ቢገልጹም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በበኩሉ ውንጀላውን በተደጋጋሚ ውድቅ አድርጓል። ይልቁንም ታጣቂ ቡድኑ ለግድያው ተጠያቂ የሚያደርገው የመንግሥት ኃይሎችን ነው።

የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድኑ ዓለም አቀፍ ቃል አቀባይ መሆናቸውን የሚገልጹት ኦዳ ታርቢ በቄለም ወለጋ የተፈጸመውን ግድያ የመንግስት ታጣቂዎችና ሚሊሻዎች እንደፈጸሙት በትዊተር ገጻቸው አስታውቀዋል። ይህ በእንዲህ ያለ በዛሬው ዕለት ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሌላ የተቃውሞ ሰልፍ ተደርገዋል። በዚህ ሰልፍ ውስጥ በርከት ብለው የተሳተፉት የኦሮሞ ብሔር ተወላጆች ናቸው። አቶ ባህሩ ድጉማ አንዱ ናቸው።

እዚህ የመጣንበት ዋና ዓላማው እውነቱን ለመናገር ዛሬ በሀገራችን ውስጥ መደረግ ላይ ያለውን ችግር በተለይ በኦሮሞ ሕዝብ ላይ መድረስ ላይ ያለውን ጀኖሳይድ በእንግሊዝኛ ጀኖሳይድ የሚሉ አንድን ዘር በጠቅላላ ለመጨረስ የሚደረገውን ስራ እንዲያውቁት ነው የመጣ ነው። ጠቅላላውን አውቁ ማለት ሳይሆን ኢንጀኖራል ሀቭ ዜር ኦን ሎካል ኢንፎርመንስ ራሳችን መተን ኢምፓክትፉል በሆነ መንገድ

ችግሩን መግለጽ አለብን። ትልቁ ችግሩን ነገርኩ። በመጀመሪያ ደረጃ ዛሬ የኦሮሞ ልጆች ተጠርገው እያለቁ ነው፣ እየተገደሉ ነው። አሰቃቂ የሆነ ወንጀል ዓለም ማወቅ አለበት። ካወቀ በኋላ ሆፕ የምናደርገው እርምጃ መውሰድ ይችላል። ባልደረባችን በፍቃዱ ሞረዳ ያናገራቸው ሌላኛዋ ረው የተባሉ የሰልፉ ተሳታፊ በበኩላቸው እየደረሱ ናቸው የሚባሉ የመብት ጥሰቶችን ከስር ከመሰረቱ ለማወቅ ገለልተኛ ምርመራ እንዲደረግ ጠይቀዋል።

ኦሮሚያ ማለት የፍቅር ገነት ናት። እዛች ምድር ላይ ህዝብ እያለቀ ነው፣ ህዝባችን እያለቀ ነው እየሞተ እየተገደለ እየተረሸነ ነው። ይሄ ሁሉ እየደረሰበት ይሄ ሁሉ ግፍ እየደረሰበት ኢንተርኔትና የተለያዩ መብራት ምናምን አጥፍተውባቸው ይሄንን በደል እያደረሱባቸው ነው። ሰው እንደ አሜሪካ እኔ አንድ እንዲ አሜሪካ ዜጋ ሆኜ

ኢንቨስቲጌሽን እንዲደረግልኝ እፈልጋለሁ። በሁለቱም ሰልፎች ላይ የተነሱ ቅሬታዎችና የተቃውሞ ትኩረቶችን በተመለከተ ምላሽ ለማግኘት በዩናይትድ ስቴትስ የኢትዮጵያ ኤምባሲ ተወካዮችን ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ጥረታችንን እንቀጥላለን። ይሁንና ጠቅላይ ሚኒስትር አብይ አህመድ ትናንት በነበረ የህዝብ ተወካዮች ምክር ቤት ስብሰባ ላይ በኢትዮጵያን በንጹሐን ላይ የሚፈጸመው ግድያ በመንግሥት ቸለተኝነት የሚፈጸም እንደሆነ የሚቀርቡ ክሶችን አስተባብለዋል።

ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን

የዛሬ አርብ ምሽት ዝግጅታችንን ነው። አስተያየትና ጥያቄ እንዲሁም ደግሞ መረጃዎች ሲኖሯችሁ የት ታገኙናላችሁ? እስቲ የምንገኝበትን አድራሻ እናስታውሳችሁ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን

አልያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። በነገራችን ላይ አድማጮች፣ አንድ ማሳሰቢያ

ወይም ደግሞ መረጃ አለን በየዋትሳፕ ቁጥራችን 2022513505 የተዘጋጀው በድምጽ መልእክታችሁን በድምጽ ቀድታችሁ እንድትልኩ እንዲሁም በጽሁፍ እንድታደርሱን ነው። በጣም በዛ ያሉ ጥሪዎች በዛ በዋትሳፕ ቁጥራችን ይመጣሉ፣ ነገር ግን የተሰናዳው ለዚሁ ጉዳይ ስለሆነ አንስተን ምላሻችሁን ምላሻችንን ልንሰጣችሁ ስለማንችል መልእክታችሁን

እንዲህ ባልኩት ማሳሰቢያ መሰረት አድርሱን። አሁን ወደ ቀሩን ሁለት ዓለም አቀፍ ዘገባዎችን ውሰዳችሁ በቅድሚያ የኮቪድ ጉዳይ

የመጪው ኮቪድ ጉዳይ እጅግ አሳሳቢ መሆኑን የዓለም የጤና ድርጅት ያሳሰበበትን ዘገባ እየተመለከተ ይሆናል። ለመጪው የኮቪድ አስራ ዘጠኝ ወረርሽኝ ማዕበሎች ዝግጅት እንዲደረግ የጤና ድርጅቱ አሳስቧል። የዓለም የጤና ድርጅት አዳዲስ የኮቪድ አስራ ዘጠኝ ዝርያዎች እየተዛመቱ መሆናቸውን ገልጹም።

ማስጠንቀቂያ ሰጥቷል። ሰዎች አስፈላጊዎቹን የጥንቃቄ እርምጃዎች ነቅተው በመተግበርና ራሳቸውን እና ሌሎችን ከበሽታው እንዲጠብቁም አሳስቧል። ጄኔቫ የምትገኘው ዘጋቢያችን ሊሳሽ ላይን ያጠናቀረችው ነው። ዝርዝሩን እንደሚከተለው እናሰማችኋለን።

የዓለም የጤና ድርጅት አዲስ አሃዛዊ መረጃ እንደሚጠቁመው ባለፉት ሁለት ሳምንታት በዓለም ዙሪያ ያሉ ለኮቪድ-19 ተጋላጮች ቁጥር በ30 ከመቶ ገደማ ጨምሯል። በአሁኑ ጊዜ አጠቃላዩ የተመዘገቡ የኮቪድ-19 ተጋላጮች ቁጥር ወደ 558 ሚሊዮን እየተቃረበ ሲሆን ከዚህ ውስጥ ከ6 ነጥብ 3 ሚሊዮን የሚበልጡትን በሽታው ለሕልፈት ዳርጓቸዋል።

የአውሮፓ ሀገሮች እና ዩናይትድ ስቴትስ ውስጥ ቢኤ ፎር እና ቢኤ ፋይቭ የሚል ስያሜ በተሰጣቸው የኮሮና ቫይረስ ዝርያዎች ምክንያት አዲስ የወረርሽኝ ማዕበል መቀስቀሱን ያመለከተው የዓለም የጤና ድርጅት እንደ ህንድ በመሳሰሉ ሀገሮች ደግሞ ሌላ አይነት ዝርያ እንደተቀሰቀሰ አመልክቷል።

የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የኮሮና ቫይረስ ምርመራ የሚያደርጉ ሰዎች ቁጥር በከፍተኛ ደረጃ በመቀነሱ ያለውን ተጨባጭ የወረርሽኙን ስርጭት መጠን በትክክል ለማወቅ አዳጋች ሆነዋል ብለዋል። አያይዘውም ይህም በበሽታው ሳቢያ በጽኑ እንዳይታመሙ ወይም ለህልፈት እንዳይዳርጋቸው ለመከላከል አስፈላጊ የሆነውን ሕክምና ሳያገኙ የሚቀሩ

ብዙ ሰዎች መኖራቸውን የሚጠቁም ነው በማለት አስጠንቅቀዋል። ክትባቱ በጠና መታመምን እና ሞትን በመከላከል ረገድ በደንብ እንደሚሠራ የታወቀ ነው። ነገር ግን ቫይረሱ መልኩን እየቀያየረ ብቅ ሲል የመከላከል አቅሙ ይቀንሳል። ይህም በመሆኑ በተለይ በጣም ተጋላጭ የሆኑ ሰዎች

ማጠናከሪያ ክትባቱን መውሰድ አለባቸው። አዳዲሶቹ የኮሮና ቫይረስ ዝርያ አይነቶች በተለይ በበለጸጉት ሀገሮች የበለጠ አደጋ መጋረጣቸውን የገለጹት የዓለም የጤና ድርጅቱ ዋና ስራ አስኪያጅ በእነዚህ ሀገሮች ልውጦቹ የኮሮና ዝርያዎች የደቀኑት አደጋ በኪኒን መልክ የሚወሰዱትን ጨምሮ የአዳዲስ መድኃኒቶች አቅርቦት ተደራሽ ካልሆኑት ደሆች አገሮችም

የባሰ መሆኑን አስረድተዋል። የድርጅቱ የአጣዳፊ የጤና ጉዳዮች ዋና ዳይሬክተር ማይክ ራያን ማንኛውም ሀገር ቢሆን የብሔራዊ ዝግጁነትና ቅኝት እቅዶች ውስጥ ክፍተት ይኖራል ብለው በመሆኑም የዓለም አቀፍ ወረርሽኝ ምላሽ እቅዶቻቸውን ሀገሮች የሚነሱ የኮቪድ-19 ስርጭቶችን ለመዋጋት በሚያስችል መልኩ ለማጠናከር የበለጠ መስራት አለባቸው ብለዋል።

አንድ መታው እንደየሀገሩ ይለያያል። በማህበረሰብ ደረጃ ምን ያህል ጠንካራ የሆነ ቫይረሱን የመከላከል አቅም ተገንብተዋል? ለበሽታው ተጋላጭነት ያላቸው ሰዎች በሚመለከት ምን እየተደረገ ነው? ለእነዚህ ሁኔታዎች ምን ያህል ዝግጁነት አለ? የወረርሽኝ ማዕበል በየጊዜው መምጣቱን የሚቀጥል ይመስለኛል። የወረርሽኝ ማዕበሉ በየሀገሩ የሚያስከትለውን የተለያየ ጉዳት የሚወስኑት እነዚህ ጥያቄዎች ናቸው።

ሰዎች ተሞክረው የተፈተኑትን የመከላከያ መንገዶች መመርመር በማስክ ወይም በጭንብል መጠቀምና መከተብን ተግባራዊ በማድረግ ራሳቸውን እንዲጠብቁ የዓለም የጤና ድርጅት አጥብቆ አሳስቧል። ከዚህም ሌላ ባህሪውን እየቀያየረ ለሚመጣው ኮሮና ቫይረስ ተዘጋጅቶ ለመገኘት የአዳዲስ ክትባቶች የምርመራ መንገዶችና መድኃኒቶች ምርምርና ምርት እንቅስቃሴ ተፋጥኖ መቀጠል እንዳለበት

የዓለም የጤና ድርጅት አሳስቧል።

አድማጮች ለአርብ ምሽት የያዝ ናቸው ዝግጅቶች እየተጠናቀቁ ነው። ጥቂት ሰዓታት ብቻ ነው የቀሩን። በቀሩን ጥቂት ሰዓታትም የመጨረሻ ዘገባችንን እናሰማችኋለን። ወደ ናይጄሪያ ነው የምንወስዳችሁ በመቶዎች የሚቆጠሩ ታሳሪዎች ላመለጡበት ና ባለፈው ማክሰኞ ናይጄሪያ ውስጥ በሚገኝ አንድ እስር ቤት ለተፈጸመው ጥቃት የምዕራብ አፍሪካ እስላማዊ መንግስት የተሰኘው ቡድን ኃላፊነቱን ሲወስድ

የሀገሪቱ ፕሬዚዳንት መሀሙድ ባህሪ የደህንነት ተቋሙ ጥቃቱን ማስቆም አልቻለም ሲሉ ተጠያቂ አድርገዋል። የደህንነት ጉዳዮች ተንታኞች ፕሬዚዳንቱ ስልጣን ከያዙ ከሰባት ዓመት በኋላም የሀገሪቱን ደህንነት ማስጠበቅ አልቻሉም በሚል መልሰው ፕሬዚዳንቱን ተጠያቂ አድርገዋቸዋል። ቲሞቲ አቢዩዙ ከአቡጃ ያጠናቀረው ዘገባ ነው። እንግዱ ወልዴ እንደሚከተለው ያቀርበዋል

የታጠቁ የደህንነት አባላትና የእስር ቤት አስተዳዳሪዎች ትናንት ሐሙስ ለሁለተኛ ቀን ያመለጡትን እስረኞች ለመያዝ አቡጃን ሲያስሱ ውለዋል። ማክሰኞ ምሽት ዋና ከተማዋ አቡጃ ውስጥ ኩጄ በተባለ ስፍራ በሚገኝ እስር ቤት ላይ በተፈጸመው ጥቃት ዘጠኝ መቶ የሚሆኑ እስረኞች አምልጠው የነበረ ሲሆን አራት መቶ ሰላሳ ስድስት የሚሆኑት ተይዘዋል። አሁንም በመቶ የሚቆጠሩት ያልተያዙ ሲሆን ከእነዚህ ውስጥ ስልሳ አራት የሚሆኑና በቦኮ ሐራም አባልነታቸው የሚጠረጠሩ እስረኞች ይገኙበታል። ባለሥልጣናት

ስር ያመለጡትን የኋላ ማንነት እንደገና በማጥናት ላይ ሲሆኑ ከእስር ቤቱ ረቡዕ የወጣው መግለጫ እንዳመለከተው 879 እስረኞች በጥቃቱ ወቅት አምልጠዋል። ኢስላሚክ ስቴት ዌስት አፍሪካን ፕሮቪንስ የተባለውና የዓለም አቀፉ ኢስላሚክ ስቴት አባል የሆነው ቡድን ለእስር ቤቱ ወረራ ኃላፊነቱን ሲወስድ፣ አጥቂዎቹ በዕለቱ በያቅጣጫው ተኩስ ከፍተው እንደነበር ታውቋል።

የናይጄሪያው ፕሬዚደንት ሞሐማዱ ቡሃሪ ረቡ ዕለት እስር ቤቱን የጎበኙ ሲሆን ለደረሰው ጥቃት የአገሪቱን የደህንነት ተቋም ተጠያቂ አድርገዋል። ጥቃቱን በተመለከተ የተሟላ ሪፖርት እንዲቀርብላቸውም ጠይቀዋል። የመከላከያ ሚኒስቴር ቋሚ ጸሐፊ የሆኑት ኢብራሂም ካና ለቪኦኤ እንደተናገሩት ባለሥልጣናቱ ጉዳዩን በቅርብ እየተከታተሉ ነው

በሰራዊታችን፣ በፖሊስ፣ በሰላዮቻችን እንዲሁም በእስር ቤት ጠባቂዎች አማካኝነት ያመለጡት እስረኞች መልሰው ለሕግ እንዲቀርቡ ማድረግ የምንችለውን ሁሉ እናደርጋለን። ስለዚህ አሁን የምንጠይቀው ናይጄሪያውያን እንዲረጋጉ ነው። ምንም የሚያሰጋ ነገር የለም።

ምን ያህል እስረኞች እንዳመለጡ ለማወቅ አሁንም ቆጠራ ላይ ነን። ፕሬዝዳንቱ የሀገሪቱን ደህንነት ተቋም መውቀሳቸውን ተከትሎ ከህዝቡ ከፍተኛ ጉዘት ደርሶባቸዋል። ፕሬዝዳንቱ በ2015 የሀገሪቱን ደህንነት ለማሻሻል የገቡትን ቃል ሳይጠብቁ ጣታቸውን ሌላ ላይ እየጠቆሙ ነው ሲሉ ተቺዎች ተናግረዋል። ከእነዚህ አንዱ የኩጂ ነዋሪ የሆኑት ፒተር ኦኖጃ ሲሆኑ በእስር ቤቱ የደረሰው ፍንዳታ ቤተሰባቸውን አስደንግጧል።

እኔ የማምነው ቀድሞ በመከላከል ነው። ድርጊቱ ከተፈጸመ በኋላ በመደናበር የሚደረግ ሩጫ ሳይሆን ከመፈጸሙ በፊት ጥንቃቄ ማድረግና መከላከል ነው የሚያስፈልገው። ይህ እኮ የመጀመሪያ ጊዜ አይደለም።

የደህንነት ተንታኞች ፕሬዝዳንቱ በጉዳይ ላይ የሰጡትን መልስ አስመልክቶ አስተያየታቸውን በመስጠት ላይ ናቸው። ሴናተር ኢሮግቡ የተባሉ የደህንነት ተንታኝ እንደሚሉት በመላ ሀገሪቱ የሚካሄደው ፖለቲካዊ እንቅስቃሴ የደህንነት ተቋማቱን ትኩረት በታትኖታል። አሁን እንደ ድሮ አይደለም፣ ፕሬዝደንቱን ተጠያቂ ማድረግ እንችላለን።

አሁን የሁሉም ትኩረት በመጪው 2023 ፕሬዝደንት የሚሆነው ማን ነው የሚለው ነው። ይህ የደህንነት ተቋማቱ በንቃት የመስራት ሁኔታ ላይ ተጽዕኖ አሳድረዋል። ናይጄሪያውያን በመጪው የካቲት ወር ወደ ምርጫ ጣቢያ ያመራሉ። ያመለጡ እስረኞችን ፍለጋ ላይ የተገባበት ሁኔታ የአቡጃ ነዋሪዎች እንደሚሉት ሲያጣጥሙት የነበረውን ሰላም በክሏል። ቲሞቲ ኦብይዙ ከአቡጃ ለላከው ዘገባ እንግዲህ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ።

የተከበራችሁ አድማጮች ለምሽቱ ያሰናዳ ናቸው ዘገባዎች ተጠናቀዋል። ሰዓታችንም ተጠናቋል። በነገው ምሽት የቅዳሜ መሰናዶ፣ እንዲሁም እሁድ በራዲዮ መጽሔት ዝግጅታችን ተመልሰን እናገኛችኋለን። ለዛሬ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን አቀናብሮልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ሰላም በደናደሩ።